የኤርትራ መንግስት በአስተዳደሩና ና በፓርቲ ውስጥ ስፋት ያለው ለውጥ እያደረገ መሆኑ የሚገልጽ መግለጫ እንዳወጣ ትናንት መዘገቡ ይታወሳል። መግለጫው ፕሬዚዳንት ኢሳያስን ጠቅሶ ለውጡን ደረጃ በደረጃ ማካሄድ ያስፈልጋል ማለታቸውን አመልክቷል። ልዩ ልዩ ተቋማትን እንደገና በአዲስ የማዋቀሩ ሂደት በአስተዳደሩ በሚኒስትሮችና በገዢው ፓርቲ አመራሮች እንዲሁም ብሔራዊ ማህበራት ውስጥ በሁሉም ደረጃ እንደሚቀጥል ፕሬዚዳንቱ መናገራቸውም ተዘግቧል። ይህ መግለጫ የተሰጠው በእምባት ካላ ትልቅ ጉባኤ እየተካሄደ ባለበት ወቅት ነው። መግለጫው በርካታ ጥያቄዎችን ያስነሳ ሲሆን ጉባኤው ነገ ካበቃ በኋላ ሰፋ ያለ ማብራሪያ እንደሚሰጡም የኤርትራ ባለስልጣናት ቃል ገብተዋል። የአሜሪካ ድምጽ ራዲዮ በጉዳዩ ላይ አስተያየታቸውን እንዲሰጡ ወይም እንዲያጓሩ ሁለት የኤርትራ ጉዳይ በቅርብ የሚከታተሉ ታዛቢዎች አነጋግሯል። ወደ ዝርዝሩ። ህዝባዊ ግንባር ለዲሞክራሲና ለፍትህ የተባለው የኤርትራ ገዢ ፓርቲ እንዲሁም መንግስታዊ ተቋማት ደረጃ በደረጃ ለውጥ የሚደረግባቸው ከወቅቱ ሁኔታ ጋር መራመድ ስላለባቸው ነው ሲሉ ፕሬዚደንት ኢሳያስ አፈወርቂ ተናግረዋል። ይህ ጉዳይ የሚኒስትሮች ሹምሽርን ወይም የፖሊሲ ለውጥን የሚያመላክት ነው ወይስ ምንድን ነው ለሚለው ጥያቄ አቶ አላዛር አብርሃም ሲመልሱ በሀገር ከም ሀገር መጠን ዝሓልሶም መድረክ ክንሮ ከለና አብ ኣዝዩ ፀቢብ ማሓለኻታትን ማሓንኮታት ሀገሪቱ የምትገኝበትን አጠቃላይ ሁኔታ ስንመለከት የጠባብ መሰናክሎችና ማነቆዎች ትግል የሚካሄድበት በመሆኑ ድርጅቱ እንደ አውሮፓውያን አቆጣጠር በ1994 ዓ ም ባሳለፈው ውሳኔ መሠረት ጉባኤው ቀደም ብሎ መካሄድ ነበረበት። በተለያዩ ማነቆችና ጠላታዊ ተግባሮች ምክንያት መሰናክል እየተከሰተ ከጊዜ ወደ ጊዜ ሲሸጋገር ቆይተዋል። ለዚህም በግልጽ የሚታዩ ምክንያቶች አሉ። ይሁንና ምክንያቶቹ ዘላለማዊ ሊሆኑ እንደማይችሉ በመረዳት ድርጅቱ ያለበትን የመምራትና የልዑላዊነት ዋስትናን የማረጋገጥ ኃላፊነቱን እሳቤ ውስጥ በማስገባት አሰራሩንና ፕሮግራሞቹን ለማስተካከል እንዲሁም ግቡን ለመምታት አባሎቹን አደራጅቶና መልምሎ ለከፍተኛ ኃላፊነት ብቁ እንዲሆኑ ለማድረግ የወሰደው እርምጃ ነው ጊዜውም ነው ባይ ነኝ። አቶ አሮን ብርሃን በበኩላቸው የኤርትራ መንግስት እየሞከረ ያለው ለውጥ መንግስት ውስጥ ብቃት ያለው አሰራር ለማምጣት ሳይሆን ሁለት ዓላማ ያለው ነው ይላሉ። ሓደ ኣብዚ ዝሓለፈ ዐሰርተ ዓመታት ፀንሐ ኣዋዳድባ ብዙሓት ኣገዳሲ ቦታታት ሒዞም ዝነበሩ ሓለፍቲ አንደኛ ባለፉት አስር ዓመታት ውስጥ በነበረው አደረጃጀት ብዙ ወሳኝ የስልጣን ቦታዎች የነበሯቸው ሰዎች አንድ በአንድ ትተው ሲሄዱ ቆይተዋል። አንዳንዶቹ ስደት ላይ ነው ያሉት። እነዚህ ሰዎች የፈጠሩት የራሳቸው መረብ ሊኖር ይችላል። ስለሆነም በሕዝቡ መካከል ሲጋጋም የቆየውን ተቃውሞና እንቅስቃሴ ለማዳከም የታቀደ ነው ወይም የቆየውን አደረጃጀት በትኖ በሌላ ለመተካት የሚደረግ ያለ ነው። ሁለተኛ ባለፉት አስር ዓመታት ውስጥ ከትግራይ ወደ ኢትዮጵያ ጥገኝነት በመጠየቅ ሲሰደዱ ለቆዩት ሰዎች ወሳኝ ቦታ በመስጠት ኤርትራውያንን በተለያየ መንገድ ለመጨፍለቅ ነው። የስልጣኑን ዕድሜ ለማራዘም የስለላ መረቡን ለማብዛት፣ ወይም ለእሱ በሚያመች መንገድ ለማደራጀት ካልሆነ በስተቀር ለህዝብ የሚያስፈልግ አገልግሎት ለማመቻቸት አይደለም። አቶ አሮን አያይዘውም አንድ የተሰነጠቀ እንስራ ውሃ ሊሞላ አይችልም፣ ምክንያቱም የሰውን ጥም ሊቆርጥ አይችልምና በማለት እውነት ለውጥ ለማድረግ የሚፈለግ ከሆነ ከጭንቅላቱ ነው መለወጥ ያለበት ብለዋል። መሰረታዊ ለውጥ ነው መደረግ ያለበት ህገ መንግስቱ በተግባር ላይ መዋል ይኖርበታል ህጋዊ አሰራር መስፈን ይኖርበታል መሰረታዊ የሰብአዊ መብት የሆኑት የመናገር የመንቀሳቀስ የፈለከውን እምነት የመከተል መብት መከበር አለበት ሲሉም አቶ አሮን ብርሃነ አስገንዝበዋል በየግንባሮቹ የመሸገው ወጣት ህይወቱን በነጻ እንዲመራ ያስፈልጋል መላው ሀገር እስር ቤት ሆና እያለ ለውጥ እያደረግን ነው ብሎ ለማታለል መሞከር መሳቂያ መሆን ነው ሲሉም አቶ አሮን ተናግረዋል። ወደሚቀጥለው ዘገባ ከመሄዳችን በፊት ቀደም ብሎ በቀረበው ዘገባ ትርጉም ላይ ከትግራይ ወደ ኢትዮጵያ የተባለው በስህተት ስለሆነ ከትግራይ ወደ ኤርትራ ተብሎ እንዲታረም ከይቅርታ ጋር እናስታውሳለን።